sport. በቅዱስ ጊዮርጊስ እና በኢትዮጵያ ቡና ቡድኖች መካከል የሚደረገው የእግር ኳስ ጨዋታ በየአመቱ በጎጉት የሚጠበቅ ነው። ሆኖም የሁለቱ ቡድኖች የትናንቱ ግጥሚያ መላቅጡ ጠፍቶት ደጋፊዎችን ማማረሩ ሊታሰብበት እንደሚገባ የእግር ኳስ ተንታኞች እየተናገሩ ነው። በትናንቱ ጨዋታ ቡድኖቹ ያለምንም ግብ ነው የተለያዩት። በእንግሊዝ ፕሪምየር ሊግ ሊቨርፑል ግስጋሴውን እንደቀጠለ ነው። በሳምንቱ መጨረሻ ግጥሚያ አርሰናልን አይቀጡ ቅጣት ቀጥቶ አደባይቶታል። ትናንት ሳምፕተንን በጨዋታ በልጦ በሰፊ ግብ ልዩነት ያሸነፈው ማንቸስተር ሲቲ በበኩሉም ከሊቨርፑል ጋር የነበረውን ነጥብ ለማጥበብ ችሏል። ማንቸስተር ዩናይትድ በተከታታይ ማሸነፉን ቀጥሏል። በቡንደስሊጋው ቦሩሲያ ዶርትሙንድ አሁንም መሪነቱን እንዳስጠበቀ ነው። አብራችሁን ቆዩም ወደ እንግሊዝ ፕሪምየር ሊግ ጨዋታዎች ከመሻገራችን በፊት የትናንትናውን የቅዱስ ጊዮርጊስና የኢትዮጵያ ቡና የፕሪምየር ሊግ ጨዋታ ግጥሚያ እንቃኝ። የፕሪምየር ሊጉ ስምንተኛ ሳምንት ጨዋታ በአዲስ አበባ ስታዲየም ሲከናወን የሁለቱ ቡድኖች ኃላፊዎች በታዳሚዎች ዘንድ ሲተቃቀፉ ታይቷል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በተገኙበት የተከናወነውን የትናንቱ ጨዋታ ለመመልከት የታደመው ደጋፊ ሰላማዊ እንደነበር ተጠቅሷል። የትሪቡን ስፖርት ዋና አዘጋጅ ፍቅር ይልቃል የትናንቱን ጨዋታ ቡድኖቹ ከደጋፊዎቹ ያነሰ ትዕይንት ያሳዩበት ሲል ገልጦታል ጨዋታው በቀጥታ ለመናገሪያ የነበረ ቅስቃሱ ባይበጥል የሁለቱም ክለቦች ጠዋት አስራ ሁለት ሰዓት ጀምሮ ስታዲየም ሰልፍ ይዘው የተሰበሰበውን ታዳሚ በጣም ግጭት የበዛበት መፈራራት የነገሰበት ቅበብ ያልነበረው በአጠቃላይ የድግሱን ያህል ያልሆነ ሙሽሮቹ ብለህ ብታስቀምጣቸው ክለቦችን ከደጋሾቹ ያነሰ ትዕይንት ሲያሳዩበት ነበር ማለት ይቻላል። በጣም ብዙ ሰው ዘጠና ደቂቃውን ከተመለከተ በኋላ እጅግ የማይመጥንም በጣም ደካማ ጨዋታ ተመልክቶ እንዲደ ነው ያስቀመጠው ማለት ከቅርብ ጊዜ ወዲህ ደጋፊዎች ብቻ የዚህ ጨዋታ ድምቀት የሆኑበት ሜዳ ላይ ግን ምንም ነገር የማይታይበት እየሆነ መስለዋል። ይሄ ጨዋታ እና ትናንትም አብዛኛው ተመልካች በጣም በጣም በጨዋታው እርካታ ሶ የሄደበት እና ከቅርብ ጊዜያት ወዲህ የሁለቱ ክለቡ ጨዋታ ዜሮ ዜሮ የሚጠናቀቀው ምንም ማራኪ እንቅስቃሴ ሳታይበት የሚያልቅ ጨዋታ ግን ያበሳጫል እና እንደዛ ነበር ባጭ ነው። ስለዚህ ለቡድኖቹ ትንሽ እንደ ማስጠንቀቂያ ደውል መወሰድ አለበት። ይሄ አንዳንዴ እንደው ዝም ብለህ ያለ ማስረጃ እናገርም እንጂ እንደ ይሄ ጨዋታ አስቀድሞ ውጤቱ ተነግሯቸው ነው እንደሚገቡት፣ ባዶ ለባዶ ወይም ተቻችለው እንዲወጡ ተነግሯቸው ነው እንደሚገቡት ትላለህ። ጨዋታውን ስትመለከተው በስንት ጊዜ አንዴ ነው ታገኝ? በአመት ሁለቴ ነው እነዚህን ክለቦች ያ ታገኘውና ይሄ ደግሞ ደጋፊው ሁሌ ርር ብሎ እንዲወጣ ስሜቱ ተጎርቶ እንዲወጣ የሚያደርግ ነገር ነው። እና እንዳልከው በቃ ተመልካሽን የሚያስደስት ጨዋታ ማይጫወቱ ከሆነ ወደፊት ይሄ ተመልካች ከጨዋታ ሁለት ሰዓት ጀምሮ ተሰልፎ አሶስት ሰዓት ድረስ ቆይቶ ምንም ነገር ሳያይ የሚሄድ ከሆነ ወደፊት ራሱ በባዶ ሴል እንዳይተናወንም ስጋት። ጨዋታው ይህን ያህል እንደው ባጭሩ አሰልችና ብዙም ትኩረት የማይስብ እንደሆነ ነው ከቦታው ሆነ ተከታትል እንዳየው ከሆነ የገመገምከው። ስለዚህ ጨዋታውን እንዝለልና ደጋፊዎቹ ላይ እናተኩር። ብዙ ጊዜ እንደዚህ አይነት ቡድኖች ትልልቅ ቡድኖች ሲገናኙ ወይንም የተለያዩ ቡድኖች ከተለያየ ቦታ መጥተው ሲጋጠሙ የደጋፊዎች የጸባይ ሁኔታ እንደ ትልቅ ነገር ተደርጎ ይነሳ ነበር። የተለያየ ግጭቶች ወይንም ደግሞ አላስፈላጊ ነገሮች ይከሰቱ ነበር። ትናንት በአንጻሩ እንዴት ነበር? እንግዲህ ትናንት ጨዋታው ከተጠናቀቀም በኋላ በጨዋታው ባህል ሰላማዊ ድባብ ነበር። በደጋፊዎች መካከል መከባበር የነበረበት ድባብ ነው የነበረው። በእርግጥ ከጨዋታው በፊት መልእክቶች ያስተላልፉ ነበር። ከዘጠና ደቂቃ በኋላ ምንም አይነት ችግር መፈጠር የለበትም የሚሉ መልክቶች ከጨዋታው መጀመር አስቀድሞ ሲተላለፉ ነበር። አንዳንዶቹ የቀረቡበት መንገድ ለታዳሚው በጣም አተንቺ እና ተቃውሞ የቀረበባቸው ቢሆኑም እንደዚህ አይነት መልክቶችን ለማስተላለፍ ነው ሞከርም ጨዋታው የራሱ ኮንትሪቢሽን አድርጎ ነበር። ብዙ ጊዜ በኢትዮጵያ ቡና ና ቅዱስ ጊዮርጊስ ጨዋታ መካከል በጣም የማይረሱ ጠቦች ተመቻ ያውቃሉ። ለምሳሌ ዛሬ አመት ህጻናት ደጋፊዎች፣ ሴት ደጋፊዎች የተጎዱበት በጣም ማዝን የሚያስቅቅ ትይንት ታይቷል። ነዚ ከዛ አንጻር የትናንትናው ጨዋታ ደግሞ በጣም ከፍተኛ መከባበር የነበረበት ነበር ማለት ይቻላል። ብሽሽቆቹ እግር ኳሳዊ ናቸው። ብዛቶቹ ልዩነቶቹ እግር ኳሳዊ ነበሩ። እኔ ከስቴዲየሙ የሆድች ደጋፊዎቹ ወደ ቤታቸው ሲመለሱ የነበሩ ትይንት የማየት እድል አግኝቼ ነበር እና በተቃራኒ ክለብ መለያሉ ደጋፊዎች ተቃቅፈው ወደ አንድ ሰፈሮች ሲሄዱ ወደ ተለያዩ አዲስ አበባ ክፍሎች ሲሄዱ ተመልክቻለሁ። ይህ በጣም ትልቅ ትምህርት ለሌሎች በተለይ በጎጥ በብሔር ተከፋፍሎ ነው እግር ኳስ ይሄ ክል በጣም የክለብ ወደ ኔ ክልል ላይ በጣም በዚህ ባሉ የክለብ ደጋፊዎች ትልቅ ትምህርት ያየውበት ነበር። አድማጮች፣ የኢትዮጵያ ቡና እና የቅዱስ ጊዮርጊስ የትናንትና ጨዋታን እንዲሁም የደጋፊዎችን ሁኔታ በተመለከተ የትሪቡን ስፖርት ዋና አዘጋጅ ፍቅር ይልቃል ስቴዲዮም ተገኝቶ የተመለከተውን ያካፈለን ቃለመጠይቅ ነበር ፍቅር ለሰጠን ማብራሪያ በዲደብሊው አድማጮች ስም ከልብ አመሰግናለሁ። እግዜር ስትልኝ እኔ አመሰግናለሁ። ፕሪሚየር ሊግ ቅዳሜ ዕለት አርሰናልን አምስት ለአንድ ያንኮታ ኮተው ሊቨርፑል የእንግሊዝ ፕሪምየር ሊግን በሰባት ነጥብ ልዩነት እየመራ ይገኛል። የቶትናም ሆትስበርግ ስጋሴ በቮልፍስ የሶስት ለአንድ ሽንፈት ተሰናክሏል። ማንቸስተር ዩናይትድ በኦሌ ጉነር ሶልስኪያር ጊዜያዊ አሰልጣኝነት ስር ከተያዘ ጀምሮ በተከታታይ ሶስት ጨዋታዎችን አሸንፏል። ማንቸስተር ዩናይትድ ከቦርመስ ጋር ባከናወነው የትናንቱ ጨዋታ ሁለት ግቦችን ከመረብ ያሳረፈው ፖል ፖግባ ገኖ ወጥቷል። ለማንቸስተር ዩናይትድ በመጨረሻው 20 ደቂቃ ተቀይሮ የገባው ሮሜሉ ሉካኩ እና ማርኩስ ራሽፎርድም ግብ አስቆጥሯል። ራሽፎርድ ግብ የሚሆኑ ኳሶችን በማመቻቸትም ብቃቱን አስመስክሯል። ሉካኩ ተቀይሮ እንደገባ በ72ተኛው ደቂቃ ላይ ወዲያው ግብ በማስቆጠር እኔም አለው ብሏል። የማንቸስ ማንቸስተር ዩናይትድን በር አላስደፍር ያለው ኤሪክ ቤርትራንድ ባይሌይ በ79ኛው ደቂቃ ላይ በፈጸመው ጥቃት በቀይ ካርድ ከሜዳ ተሰናብቷል። እንዲያም ሆኖ ግን ጨዋታው አራት ለአንድ ተጠናቋል። ሌላው በሳምንቱ መጨረሻ ጎልቶ የወጣው ሊቨርፑል አርሰናልን አምስት ለአንድ በሆነ ሰፊ የግብ ልዩነት እንደማይሆን አድርጎ ድባቅ የመታበት ጨዋታ ነው። በቅዳሜው ጨዋታ ግብ አዳኙ ሮቤርቶ ፌርሚኖ ለሊቨርፑል ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። ሳዲዮ ማኔ በ32ተኛው ደቂቃ እንዲሁም ግብፃዊው መሐመድ ሳላህ የመጀመሪያው አጋማሽ ተጠናቆ በተጨምረው ሁለተኛ ደቂቃ ላይ አስቆጥሯል። ለአርሰናል ቀዳሚዋንና ብቸኛዋን ግብ ያስቆጠረው አይንስሊ ማይትላንድ ኒለስ ነው። ጀርመናዊው የሊቨርፑል አሰልጣኝ ዮርገን ክሎፕ ቡድናቸውን በተረከቡበት ወቅት ሊቨርፑልን ወደ ቀድሞ ዝናው ለመመለስ ጥቂት ዓመታት እንደሚያስፈልጋቸው ተናግረው ነበር። ምናልባት ዘንድሮ ይሳካላቸው ይሆን? አካሄዳቸው ግን ሊቨርፑል ከ ከ29 ዓመታት ወዲህ ዋንጫውን እንዲያነሳ ለማስቻል የቆረጡ ይመስላሉ። ሊቨርፑል ከ15 ቀናት በኋላ ወደ ማንቸስተር ሲቲ ተጉዞ የሚያደርገው ወሳኝ ጨዋታ ከወዲሁ በብዙዎች ዘንድ ተጠብቋል። ቡንደስሊጋ ቡንደስሊጋውን በነጥብ እየመራ የሚገኘው ቦሩሲያ ዶርትሙንድ አርብ ዕለት ቦሩሲያ ሚንሽን ግላንድ ባህን ሁለት ለአንድ አሸንፎ ባገኘው ነጥቡ ተከታዩ ባየር ሚንሽንን በስድስት ነጥብ ርቆታል። ቦሩሲያ ዶርትሙንድ አርባ ሁለት ነጥብ አለው። ባየር ሚንሽን ቅዳሜ ዕለት አይንትራክት ፍራንክፉርትን ሶስት ለዜሮ አሸንፎ ነው ከቦሩሲያ ዶርትሙንድ በስድስት ነጥብ መከተል የቻለው። በእለቱ ግቦቹን ያስቆጠሩት ፍራንክ ሬበሪ ሁለት እንዲሁም ራፊና አንድ ናቸው የባየር ሚንሽኑ አጥቂ ሮበርት ሌቫንዶቭስኪ የእግር ኳስ ዘመኑን ማጠናቀቅ የሚሻው በባየር ሚንሽን እንደሆነ ተናግሯል። የ30 ዓመቱ ፖላንዳዊ አጥቂ ላይ የስፔኑ ሪያል ማድሪድ እና የእንግሊዙ ቼልሲ አይናቸውን ጥለውበታል ተብሎ ነበርን። የሜዳ ቴኒስ። በሆፕማን የሜዳ ቴኒስ ግጥሚያ ስዊዘርላንዳውያኑ ሮጀር ፌዴሬር እና ቤሊንዳ ቤንቼክ የታላቋ ብሪታንያ ተፋላሚዎች ካሜሩን ኖሪና ኬቲ በትለርን 3 ለ0 አሸነፉም። የዓለማችን ቁጥር 3 ምርጥ የሜዳ ተጫዋቹ ሮጀር ፌዴሬር በጣምራ ግጥሚያ ከማሸነፉ በፊት ካሜሩን ኖሪን 6 ለ1 ና 6 ለ1 በሆነ ውጤት አሸንፏል። በሴቶቹ ዘርፍ ደግሞ ቤሊንዳ ቤንቺች ያሸነፈችው 6 ለ2 ና 7 ለ6 በድምሩ 7 አራት ለዜሮ ነው። በጋራ ውድድሩም ስዊዘርላንዳውያኑ አራት ለሶስት አራት ለዜሮ እና አራት ለአንድ አሸንፏል። የሆፕማን ዋንጫ እያንዳንዳቸው ሁለት ተፎካካሪዎች ባሉበት የአራት ሀገራት ቡድኖች መካከል የሚከናወን ሲሆን የፍጻሜው ፍልሚያ የፊታችን ቅዳሜ ይከናወናል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ ጤና